አሁን የዓለም ዜና ነው የምናቀርበው። ማን ተጋፍቶ ስለ ሺህ ያቀርባል። የዲደብልዩ ዜና ጤና ይስጥልኝ አድማጮች። በቅድሚያም አርስተ ዜናም የአማራ ክልል የልዩ ኃይል የቀድሞ ዋና አዛዥ ብርጋዴር ጀኔራል ተፈራ ማሞ ከሰኞ አንስቶ ያሉበት እንደማይታወቅ ባለቤታቸው ለዶይቸ ቬለ ዲደብልዩ ተናገሩ። ከሁለት ቀናት በፊት ከቤታቸው እንደወጡ የቀሩት ብርጋዴር ጀኔራል ተፈራ ማሞ የት እንዳሉና ማን እንደሰወራቸው አይታወቅም። በፌዴራል መንግስትና በሕወሓት ኃይሎች መካከል ዳግም ጦርነት የመቀስቀስ ስጋት እንዳሳሰበው ነፃነትና እኩልነት ፓርቲ ገለጠ። ኢትዮጵያ ጦርነት የማስቀጠል አቅም ይኖራታል የሚል እምነት የለንም ያለው ፓርቲው ጦርነቱ ሀገርን የበለጠ ወደ ቁልቁለት ጉዞ ሊወስድ ይችላል ሲል አሳስቧል። በእስልምና እምነት ተከታዮች በተከበረው የኢዳል ፈጠር በዓል ታዳሚዎች ላይ አዲስ አበባ መስቀል አደባባይ አካባቢ ያለ አግባብ አስለቃሽ ጭስ ቦምብ በማፈንዳት ወንጀል የተጠረጠሩት የፌዴራል ፖሊስ አባል ኮንስታብል ኡምባለ ኡቴ ዛሬ ለሁለተኛ ጊዜ ፍርድ ቤት ቀረቡ። የሩሲያ ጦር የዩክሬን ማሪዮፖል ከተማ አዝቮስታል ብረት ፋብሪካ ውስጥ ለረዥም ጊዜ የመሸጉ አንድ ሺህ ግድም የዩክሬን ወታደሮች እጅ መስጠታቸውን አስታወቀ። ዜናው በዝርዝር የአማራ ክልል የልዩ ኃይል የቀድሞ ዋና አዛዥ ብርጋዴር ጀኔራል ተፈራ ማሞ ከሰኞ አንስቶ ያሉበት እንደማይታወቅ ባለቤታቸው ለዶች ቬሌ ዲደብልዩ ተናገሩ። ባለቤታቸው እንዳሉት ከሁለት ቀናት በፊት ከቤታቸው እንደወጡ የቀሩት ብርጋዴር ጀኔራል ተፈራ ማሞ የት እንዳሉና ማን እንደሰወራቸው አይታወቅም። ወይዘሮ መነን ኃይሌ ጀኔራሉ ባለቤታቸው ሊታሰሩ እንደሚችሉ አስቀድሞም ይሰሙ እንደነበር አክለው ተናግሯል። ያው እንደ ቤተሰብ የምንሰማቸው ነገሮች አሉ። በሚሰጣቸው መግለጫዎች እንደ ተበሳጩ ማለት ነው። የፌዴራል መንግስትም፣ የክልል መንግስት ውጪም ማለት ነው። ለምን እንደዚህ እንባላለን አይነት ነገር ነበረ። ይሄ ደግሞ ለእኛ ይደርሰን ነበረ። እንዲህ ያሉ ነው እና ወይዘሮ መነን ባለቤታቸው ብርጋዴር ጀኔራል ተፈራማሞ ያሉበትን ለማወቅ ትናንት በሄዱበት የፍትህ ተቋም ሁሉ ባለቤታቸው የት እንደሚገኙ የሚነግራቸው አለማግኘታቸውን ለዶቼቬሌ ገልጧል። ዛሬ የአዲስ አበባ ፖሊስን ሄደው መጠየቃቸውንና ጉዳዩን እንዲያስመዘግቡ እንደተነገራቸውም አክለው ተናግሯል። ብርጋዴር ጀኔራል ተፈራማሞ ከአማራ ክልል የልዩ ኃይል ዋና አዛዥነት ከተነሱ በኋላ የክልሉ ርዕሰ መስተዳድር የጸጥታ አማካሪ ተደርገው እንደነበር ባለቤታቸው ተናግሯል። ሆኖም የሹመት መቀያየር በተደረገበት ቀን አታስ አያስፈልግም ካላችሁ ሌላ ቦታ መመደብ አያስፈልግም ብለው ነግረው መውጣታቸውን አክሏል። ከዚያ በኋላ በስራ ላይ እንዳልነበሩ የህይወት ውጣ ወረዳቸውንና በውትድርና ቤት እስካሁን የታዘቡትን ህጸጽ በዝርዝር የገለጡበትን ሸማቂው ኮማንዶ የተባለ መጽሐፍ መጽሐፋቸውንም ባለቤታቸው ተናግሯል። ነጻነትና እኩልነት ፓርቲ በፌዴራል መንግስትና በህወሀት ኃይሎች መካከል ዳግም ጦርነት የመቀስቀስ ስጋት እንዳሳሰበው ገለጠ። እርስ በርስ ለጦርነት መፋጠጡ በሰላም እንዲፈታ የፌዴራል መንግስትና የትግራይ ኃይሎች ፓርቲው ታሪካዊ ያለውን ኃላፊነት እንዲወጡ ጠይቋል። የፓርቲው ምክትል ሊቀመንበር አቶ ዘኑር አብዱል ወሃብ ኢትዮጵያ ይህን ጦርነት እንደ ሀገር የማስቀጠል አቅም ስለሌላት የሰላም እጆች እንዲዘረጉ ተማጽኗል። አንድ ሀገር አቅም ይኖራታል የሚል እምነት የለንም፣ እንደ ፓርቲ። ሀገርን የበለጠ ወደ ቁልቁለት ጉዞ መውሰድ ነው የሚሆነው። ለዚ መንግስት ከየትኛውም በላይ ቁርጠኛ ሆኖ ለዜጎቹ ሰሜን፣ ደቡብ ያለው ሁሉም ዜጋ ነው፣ ቁርጠኛ ሆኖ ተሸንፎ ማሸነፍ አለበት። ሰላም ደግሞ በዚህ መልኩ ነው የሚመጣው፣ እና የሰላም አማራጭን እስከ መጨረሻ ድረስ መሄድ አለበት ነው። በእሱም ወደ ጦርነት የሚገባበት ቁመና ላይ ያለች ሀገር መሆን የለባትም፣ አቅምም የላትም። በፌዴራል መንግስት በትግራይ ኃይሎች በአማራ ክልልና የኤርትራ መንግስት በኩል የሚደረጉ ዝግጅቶች ወደ ለየለት ጦርነት እንዳያስገቡ ሲሉ ተንታኞችም እያስጠነቅቁ ነው ዜና መጽሔት በዚህና ቀደም ሲል በቀረበው ዜና ላይ ዝርዝር ዘገባ ይዟል በኢድ አልፈጥር በዓል ታዳሚዎች ላይ አዲስ አበባ መስቀል አደባባይ አካባቢ ያለ አግባብ አስለቃስ ጭስ ቦምብ በማፈንዳት ወንጀል የተጠረጠሩት የፌዴራል ፖሊስ አባል ኮንስታብል ኡምባለ ኡቴ ዛሬ ለሁለተኛ ጊዜ ፍርድ ቤት ቀረቡ። ዛሬ በአዲስ አበባ ያስቻለው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ከተጠርጣሪው ቃል ሲቀበል ተጠርጣሪው ድርጊቱን ሆን ብሎ አለመፈጸማቸውንና የአስለቃስ ጭሱ ቦምብ ከእጃቸው እንዳመለጠ ተናግሯል። በእንባ ተውጠው ሀሳባቸውን ለችሎቱ ያብራሩት ተጠርጣሪ የፌዴራል ፖሊስ የደንብ ልብስ ለብሰው ሳለ በዕለቱ በአካባቢው በነበሩ የበዓሉ ታዳሚዎች አንገታቸው ታንቆ የእግራ አይናቸውና ኩላሊታቸው አካባቢ ጉዳት እንደደረሰባቸው መናገራቸውን ችሎቱን የተከታተለው የአዲስ አበባ ወኪላችን ስዩም ጌቱ ዘግቧል። ዛሬ ለሁለተኛ ጊዜ ያለጠበቃ ጠበቃ ፍርድ ቤት የቀረቡት የአድማ በታኝ ፖሊስ አባሉ በሙያ ያገለገልኩ እንጂ ለክስ የሚያበቃ ሆን ብዬ የፈጸምኩት ጥፋት የለም ለብቻዬ ታስሬ ቤት ተቆልፎብኝም እገኛለሁ ሲሉ ለፍርድ ቤቱ አስረድቷል። የፖሊስ መርማሪዎች ዛሬ ቀርበው እንዳስረዱት ተጠርጣሪው ከተመደቡበት ስፍራ ውጭ በመቆም ሶስት አስለቃሽ ጭስ ቦምቦችን ማፈንዳታቸውን እንዲሁም ከአንዲት ሴት ጋር መረጃ ሲለዋወጡ እንደነበር የሚያሳይ ምስል ተይዟል ብሏል። ተጠርጣሪው ይዘውት የነበረው የእጅ ስልካቸው እንዲመረመር ለብሔራዊ መረጃ ደህንነትና ኢትዮ ቴሌኮም መላኩን ግብረአበሮቹ ያሏቸውንም እያደኑ መሆኑንና በእለቱ የተከሰተው ከፍተኛ ንብረት ውድመት በዚሁ መነሻ በመሆኑ ተጨማሪ የ14 ቀናት የምርመራ ጊዜ እንዲሰጠን ሲሉም ችሎቱን ጠይቋል። ፍርድ ቤቱ ግራ ቀኙን አድምጦ ለተጨማሪ ምርመራ የ13 ቀናት ጊዜ በመፍቀድ ለግንቦት 23 ቀን 2014 ዓ ም ተለዋጭ ቀጠሮ ሰጥቷል። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶችቬሌ ዲ ደብልዩ የዓለም ዜና ነው። በዓለም ዙሪያ ሁሉን አይነት የከባቢ አየር ብክለት በየአመቱ ለ9 ሚሊዮን ሰዎች ሕልፈት ምክንያት መሆኑን አዲስ ጥናት ይፋ አደረገም። 55 ከመቶ ብክለቱ ከአነስተኛና ከባድ ተሽከርካሪዎች እንዲሁም ከኢንዱስትሪዎች ከሚለቀቅ ቆሻሻ አየር የሚመነጭ መሆኑ በጥናቱ ተጠቅሷል። ዩናይትድ ስቴትስ ሙሉ ለሙሉ ከበለጸጉ ሀገራት መካከል በብክለት በርካቶችን በማጣት ሰባተኛ ደረጃ ላይ ትገኛለች። በብክለት በርካቶችን በማጣት ባንግላዴሽና ኢትዮጵያም ዩናይትድ ስቴትስን ከመሀል አድርገው እንደሰፈሩ ተዘግቧል። እንደ ጎርጎሪስ አቆጣጠር በ2019 ብቻ ዩናይትድ ስቴትስ ውስጥ ከ140 ሺህ በላይ ሰዎች በአየር ብክለት ሕይወታቸውን አጥቷል። ዘመናዊ የአየር ብክለት ላለፉት 20 ዓመታት በአዳጊ ሀገራት መጨመሩ ቢታይም በዩናይትድ ስቴትስ የአውሮ ማለትና ኢትዮጵያ ግን ቁጥሩ መቀነስ ማሳየቱም ተጠቅሷል። ኢትዮጵያና ናይጄሪያ ከቤት ውጭ የአየር ብክለት እንዲቀንስ እንዲሁም በንጽሕና አጠባበቅ ዘርፍ መሻሻል እንዲኖር በመስራታቸው ጥናቱ በተደረገበት ወቅት በአየር ብክለት የሞቱ ሰዎች ቁጥር መቀነሱ ተገልጧል። ከኢትዮጵያ የተገኘው ጥናት ግን ምናልባትም በአዘጋገብ ጉዳዮች የተነሳ በተፈለገው መልኩ በደንብ ሊብራራ የሚችል እንዳልሆነ በጥናቱ ተገልጧል። የሩሲያ ጦር የዩክሬን ማሪዮፖል ከተማ አዝቮስታል ብረት ፋብሪካ ውስጥ ለረዥም ጊዜ መሸጉ አንድ ሺህ ግድም የዩክሬን ወታደሮች እጅ መስጠታቸውን አስታወቀ። የብረት ፋብሪካው ማሪዮፖል ውስጥ የሚገኙ ብቸኛ የዩክሬን ወታደሮች ጠንካራ ምሽግ ነበር። የሩሲያ መከላከያ ሚኒስትር ቃል አቀባይ ሜጀር ጀኔራል ኢጎር ኮናሼንኮቭ ባለፉት 24 ሰዓታት ውስጥ አዝቮስታል ብረት ፋብሪካ ውስጥ መሽገው ከነበሩ ወታደሮች 694ቱ እጅ መስጠታቸውን ለአሶሺየትድ ፕሬስ የዜና ምንጭ ጠቅሷል። በዚህም እስካሁን ከብረት ፋብሪካ ወጥተው እጅ የሰጡ የዩክሬን ወታደሮች 959 ደርሷል ተብሏል። ዜናው በሌላ ሶስተኛ ወገን አለመረጋገጡንም የዜና ምንጩ አክሏል። ከማሪውፖል ከተማ የአዝቮስታል የብረት ፋብሪካ ውስጥ ምን ያህል የዩክሬን ወታደሮች እንደወጡ ከመናገር ተቆጥቧል ሲል የዜና ምንጩ አክሏል። የሰሜን አትላንቲክ ቃል ኪዳን ድርጅት በእንግሊዝኛ ምጻሩ ኔቶ አባላት ስዊድንና ፊንላንድን አባል ስለማድረግ ዛሬ ያደረጉት ውይይት ያለ ስምምነት ተጠናቀቀ። ቱርክ የሁለቱ የስካንዴቪያን ሀገራት አባል አሁንሁን ጥያቄ በድጋሚ ተቃውማለች። የስዊድንና ፊንላንድ አምባሳደሮች የአባልነት ጥያቄ ካስገቡ በኋላ የኔቶ አባላት በዚህ ጉዳይ ላይ ለመምከር ዛሬ ቤልጅየም ብራስልስ ውስጥ በሚገኘው ዋና መስሪያ ቤት ነበር የተሰበሰቡት። ስዊድንና ፊንላንድ የኔቶ አባል ለመሆን ማመልከቻ ያስገቡት በጋራ ነበር። ፊንላንድ የኔቶ አባል እንድትሆን የሀገሪቱ ምክር ቤት ትናንት ባብላጫ ድምፅ ወስኖ ነበር። ከዚያ ቀደም ብሎ ደግሞ የስዊድን የውጭ ጉዳይ ሚኒስትሯ አን ሊንደ ሀገራቸው የኔቶ አባል ለመሆን ያቀረበችው ማመልከቻ ላይ ፊርማቸውን አኑረው ነበር። ሁለቱ የስካንዴቪያን ሀገራት የኔቶ አባል ለመሆን ማመልከቻ ያስገባ ነው ሩሲያ ዩክሬን ላይ ጦርነት በመክፈቷ ነው ብሏል። እንደ አሶሲየትድ ፕሬስ ዘገባ ጉዳዩ ጥንቃቄ የሚሻ በመሆኑ የአባልነት ጥያቄ ሂደቱ በማንና እንዴት ሊቆም እንደቻለ በዝርዝር ከመናገር ተቆጠ ስዊድን እና ፊንላንድ የኔቶ አባል ከመሆን ይልቅ ገለልተኝነትን ለበርካታ አስርተ ዓመታት ይዘው ቆይተው ነበር። የሩሲያ ፕሬዚዳንት ቭላዲሚር ፑቲን ኔቶ ወደ ሩሲያ ድንበር አቅጣጫ የሚያደርገውን መስፋፋት እንዲያቆም ሲሉ አስጠንቅቀው ነበር። ይህ ዶች ቬሌ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። የአማራ ክልል የልዩ ኃይል የቀድሞ ዋና አዛዥ ብርጋዴር ጀኔራል ተፈራማሞ ከሰኞ አንስቶ ያሉበት እንደማይታወቅ ባለቤታቸው ለዶይቸ ቬለ ተናገሩም ከሁለት ቀናት በፊት ከቤታቸው እንደወጡ የቀሩት ብርጋዴር ጀኔራል ተፈራማሞ የት እንዳሉና ማን እንደሰወራቸው አይታወቅም። በፌዴራል መንግስትና በህዋት ኃይሎች መካከል ዳግም ጦርነት የመቀስቀስ ስጋት እንዳሳሰበው ነፃነትና እኩልነት ፓርቲ ገለጠ። ኢትዮጵያ ጦርነት የማስቀጠል አቅም ይኖራታል የሚል እምነት የለንም ያለው ፓርቲው ጦርነቱ ሀገርን የበለጠ ወደ ቁልቁለት ጉዞ ሊወስድ ይችላል ሲል አሳስቧል። በእስልምና እምነት ተከታዮች በሚከበረው የኢድ አልፈጥር በዓል ታዳሚዎች ላይ አዲስ አበባ መስቀል አደባባይ አካባቢ ያለ አግባብ አስለቃሽ ጭስ ቦምብ ማፈንዳት ወንጀል የተጠረጠሩት የፌዴራል ፖሊስ አባል ኮንስታብል ኡምባለውቴ ዛሬ ለሁለተኛ ጊዜ ፍርድ ቤት ቀረቡ። የሩሲያ ጦር የዩክሬን ማሪውፖል ከተማ አዝቮስታል ፋብሪካ ውስጥ ለረዥም ጊዜ መሸጉ አንድ ሺህ ግድም የዩክሬን ወታደሮች እጅ መስጠታቸውን አስታወቀ። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።